በትግራይ የኤድ ስርጭት መከላከልና መግታት በሚል ርዕስ ከሰሞኑ አንድ ዓለም አቀፍ ጉባኤ ተካሂዷል። በርቀት መገናኛ በተከናወነው ጉባኤ ላይ ከደቡብ ካሮላይና፣ መቀሌና አክሱም ዩኒቨርሲቲዎች የተወከሉ ተመራማሪዎችና ጥናታዊ ጽሑፎቻቸውን አቅርበዋል። በጥናታቸውም ትግራይ ክልል ውስጥ ጦርነት ከመቀስቀሱ አስቀድሞ የነበረው የበሽታው ስርጭት ከጦርነቱ በኋላ በእጅጉ ማሻቀቡን አመለክተዋል። የቪኦኤ የትግረኛ ክፍል ባልደረባ በትረስልጣን ያሰናደውን ዘገባ ሀብታሙ ስዩም እንደሚከተሉ ያቀርበዋል። ከሰሞኑ በተካሄደው የማስገንዘቢያ ጉባኤ ላይ ጥናታቸውን ያቀረቡት ተመራማሪዎች በትግራይ ክልል ከተቀሰቀሰው ጦርነት በፊት 1.5 በመቶ የነበረው አጠቃላይ የኤችአይቪ ኤድስ ስርጭት ወደ 3 በመቶ ማሻቀቡን ጠቁመዋል። የትግራይ ምርምር ተቋም ኃላፊ የሆኑት ዶክተር ሃየሎም ካሳይ በክልሉ ውስጥ የሚገኙ ወረዳዎች የመዘገቡትን የቫይረሱን ስርጭት ማሳያ ለጉባኤው ተሳታፊዎች እንደሚከተለው አስረድተዋል። በተለይ ሓደ ሓደ ዕሬን ዓበይት መስገእታት ቦታታት ኔረን በወረዳ ደረጃ ስንመለከተው የኤድስ ስርጭት እጅግ የከፋባቸው ስፍራዎች አሉ። ሦስት በመቶ ያልነው በአጠቃላይ ትግራይ ክልል ላይ ስላተኮርን እንጂ አንዳንድ ስፍራዎች የተለየ አስከፊና አስደንጋጭ ስርጭት ታይቶባቸዋል። ለምሳሌ በራያ ዘቡ ወረዳ ሰባት በመቶ፣ በክልታ ውላሎና ሐውዜን ወረዳዎች ስድስት በመቶ፣ በወራችለና ወረዳ አምስት ነጥብ ሶስት በመቶ፣ በከተማ ደረጃ ደግሞ በመሆኒ ከተማ አስራ ሁለት ነጥብ ሶስት በመቶ ስርጭት ተመዝግቦባቸዋል። በጣም አስደንጋጭ ስርጭት ነው። ከአንድ መቶ ሰዎች መካከል አስራ ሁለቱ የኤድስ ቫይረስ በደማቸው ተገኝቶባቸዋል እንደማለት ነው። አሪ መደንገዝ ቁጥር ማለት እዩ አሰርተ ክልተ ስልስ ማለት ካሜትስ አሰርተ ክልተ ሰባት ዳርጋ ኤች አይቪ ብለውም ማለት እዩ። የትግራይ ምርምር ተቋም ኃላፊው ዶክተር ሀየሎም ካሳይ ከጦርነቱ በኋላ ኤች አይቪ ኤድስ ስርጭትን ሊያባብሱ የሚችሉ ምክንያቶች መኖራቸውን በመገንዘብ የመረጃ ማሰባሰብ ሂደት መጀመሩን ተናግረው በቅድመ ምርመራ ሂደት ወቅት በመቀለይ ሆስፒታል ከተመረመሩት ሀያ ሰዎች መካከል አምስቱ ኤች አይ ቪ ኤድስ እንደተገኘባቸው ያስታውሳሉ። ይህ ፍንጭ በአጠቃላይ በክልሉ አሳሳቢ ስርጭት ሊኖር መቻሉን ጠቋሚ እንደነበረም ይናገራሉ። ሰፊ ጥናት የማድረግ ውሳኔው የመጣው ይህንን ተከትሎ እንደሆነም ያስረዳሉ። ናይ መጀመሪያ ውናትና ዝነበረ አብ ትግራይ ኩሉ ሕብረተሰብስ ቴስት ክግበር ኣለዎ እዩ የእኛ ፍላጎት በትግራይ ውስጥ ያለ ሰው በሙሉ በዘመቻ መልክ የኤዲስ ቫይረስ ምርመራ እንዲያደርግ ማስቻል ነው። ከጤና ቢሮ ኃላፊ ዶክተር አማኑኤል ጋር በመሆን ከፌዴራል መንግስት ጋር ብዙ ውይይት አድርገናል። እንደ አጋጣሚ ሆኖ ግን በሀገር ደረጃ የተተገበረው አሰራር ታርጌት ቴስቲንግ የሚባለው ነው። ስጋት ያለባቸውን ስፍራዎች ነጥሎ ምርመራ ማድረግ እንደማለት ነው። እኛ ግን ይህን አሰራር ትግራይ ላይ መተግበር አይደለም የምንፈልገው። በክልሉ ውስጥ መድኃኒት አልነበረም፣ መመርመሪያም አልነበረም። ህሙማን መድኃኒት በወቅቱ መውሰድ አልቻሉም ነበር። በአካባቢው የታጠቀ ሰራዊት ስምሪት በብዛት ነበር። እንደዛ ነው ስለቆየ ለየት ያለ አቀራረብ ያስፈልገናል ባዮች ነበር። ዶክተር ሀየሎም ከኢትዮጵያ ጤና ጥበቃ ሚኒስቴር እና ከኢትዮጵያ ህብረተሰብ ጤና ተቋም ጋር ተገናኝተው ለመነጋገር ቀጠሮ እንደተቆረጠም ተናግረዋል። በዓለም አቀፉ የማስገንዘቢያ ጉባኤ ወይም ሲምፖዚየም ላይ ጥናታዊ ጽሑፍ ካቀረቡት መካከል አንዷ በመቀሌ ዩኒቨርሲቲ መምህርት የሆኑት የዶክትሬት ድግሪ እጩዋ ክብርቲ ማሪ ናቸው። እሳቸው በተለይ አተኩረው ካብራሯቸው ጉዳዮች መካከል አንዱ በባለትዳሮች ዘንድ የተመዘገበውን አስደንጋጭ የኤድስ ቫይረስ ስርጭትን ይዞታ ነው። ጥናቱ ካተኩረባቸው ባለትዳሮች መካከል ስምንት ነጥብ ሰባት በመቶ ኤች አይቪ ኤድስ እንደተገኘባቸው ያብራሩት ወይዘሮ ክብርቲ የጥናት ቡድናቸው ወደ ሴተኛ ዳሪነት ከገቡ ባለትዳር ሴቶች ጋር በነበረው ቆይታ የደረሰበትን ግኝት ሲያስረዱ አጋጣሚ አነ ዝነወርኩ ወንድ ሰብ ሓዳር ነይረ ካብኡ ታይልና ናሰብ ሓዳር ኮይነንስ እንደ አጋጣሚ ሆኖ እኔ በተመደብኩበት አካባቢ ከነበሩት ሴቶች መካከል ባለትዳሮችም ነበሩበት። እነዚህ ሴቶች ባለትዳርና ልጆች የወለዱም ነበሩ። እኛ ደግሞ ባል ካላችሁ፣ ልጅ ከወለዳችሁ እንዴት ሴተኛ ዳሪነት ውስጥ ተገኛችሁ? ባሎቻችሁስ ምን ይላሉ? ተፋታችኋል እንዴ? ብለን ላነሳንላቸው ጥያቄ አብዛኞቹ ሴቶች ባሎቻችን ይደግፉናል፣ ምግብ የለም፣ ስራ ሰርተን የሚገኝ ገቢም የለም ኑሮ ተወዷል። እንዲያውም ልጆቻችንን ይዘውልን የሚቆዩት እነሱ ናቸው ብለው የመለሱልን ሴቶች አሉ። በክልሉ ውስጥ ስላለው የኤችአይቪ ኤድስ ቀውስ የማስገንዘቢያ መረጃዎች የተጋሩበትን ዓለም አቀፍ ጉባኤ በበላይነት ያዘጋጁትና የመሩት የደቡብ ካሮላይናው ዩኒቨርሲቲ ተመራማሪና አስተማሪ ዶክተር ሙልጌታ ገብረ እግዚአብሔር ናቸው። እሳቸው በክልል ውስጥ የሚታየውን አሳሳቢ የጤና ቀውስ ለመመከት እሳቸውን የመሰሉ ምሁራን ያካበቱትን እውቀት ተሞክሮና ያላቸውን ትስስር በመጠቀም መፍትሄዎች ላይ መስራት የወደፊት እቅዳቸው መሆኑን አስረድተዋል። በይነ በአቅም ግንባታ ረገድ እየሄድን ስልጠና በመስጠት ላይ እንገኛለን። በነገራችን ላይ ወደ ትግራይ በሚሄድበት ጊዜ ብቻዬን አይደለም የሚሄደው ከዩኒቨርሲቲያችን ማህበረሰብ አባላት መካከል አብረኝ የሚሰሩትን ምጭምር ይዤ ነው የሚሄደው። ለምሳሌ በትንሣኤ በዓል ሰሞን የእኔ ዶክትሬት ተማሪና ባልደረባዬ ዶክተር ኮርቼ እንዲሁም አንዳንድ ዝግጅቶች ካደረግንለት ዶክተር ኤሪክ ማይስነር ጋር አብረን የምንሄድበት እድል አለ። ማይስነር አሳሳቢውን የጤና ቀውስ በተመለከተ ህብረተሰባዊ ንቃትን ለመፍጠር ኪነጥበብ ያለው ሚናም በማስገንዘቢያ ጉባኤው ላይ ተወስተዋል። ይህ የትግራይ ባህል ቡድን ተወካይ ገሬ መተሃቢተይ፣ የባህል ቡድኑ ሁኔታውን በመገንዘብ በተለያዩ ከተሞች የማነቃቂያ ዝግጅቶች መጀመሩን ይጠቅሳሉ። የጸረ ኤች አይቪ ኤድስ ዘመቻ ውጤታማ እንዲሆን ከተፈለገ ግን ይላሉ ገሬ መተሃቢተይ ከየንቲ ሃደ አካል ኢና ንቱ ንትግራይ የኪነት ባለሙያዎች የዘመቻው አንድ አካል ነን። ሊያደራጀንና ሊያዘጋጀን የሚገባው ግን ቱሪዝም ቢሮ ነው። ባልና ቱሪዝም ቢሮ አይመለከተኝም ብሎ ራሱን ማግለል አይኖርበትም። የእርሻ ቢሮ መረጃዎችን ለገበሬው ማዳረስ አለበት። ገበሬም ቢሆን ከየድስ እጋት ነፃ ሊሆን አይችልም። የእኔ መልእክት ሁሉም መተባበር አለበት የሚል ይሆናል። በኢትዮጵያ ደረጃ የኤችይቪ ኤድስ ስርጭት ከአንድ በመቶ ያነሰ ወይም ዜሮ ዘጠኝ በመቶ መሆኑን ተመራማሪዎች ተናግረዋል። አፍሪካ ደረጃ የኤድስ ስርጭት ጎልቶ ከሚታይባቸው ሀገራት መካከል ደቡብ አፍሪካና ኬንያ በዩናይትድ ስቴትስ ደግሞ ዋሽንግተን ዲሲና ኖርዝ ካሮላይና መሆናቸውም ተጠቁመዋል።